የአቶ ንጉሱ ጥላሁን በጠቅላይ ሚኒስትር ጽሕፈት ቤት ኃላፊ የሆነው መሾም የቢለኔ ስዩም መነሳትን አያሳይም ሲሉ የጠቅላይ ሚኒስትር ምንጮች አስታውቀዋል። ጽሕፈት ቤቱ እንደ አዲስ እየተደራጀ ወይም እያደራጀ መሆኑን ያስታወሱት ምንጮቹ አቶ ንጉሱ ቢሾሙም ቢለኔና ምክትላቸው እንደዚሁም ሌሎች ባልደረቦቻቸው በያዙት ኃላፊነት ይቀጥላሉም ብለዋል። እስክንድር ፍሬው ተከታዩን ልኳል። የቀድሞው የአማራ ክልል ቃል አቀባይ አቶ ንጉሱ ጥላሁን በጠቅላይ ሚኒስትር ጽፈት ቤት የፕሬስ ኃላፊ ሆነው የተሾሙት ከትናንት በስቲያ በተጻፈ ደብዳቤ ነው። ይህንኑ ተከትሎም እስካሁን በቦታው ላይ እየሰሩ ያሉት ቢለኔ ስዩም ከኃላፊነት እንደተነሱ የሚገልጹ ዘገባዎች ተሰራጭተዋል። የጠቅላይ ሚኒስትር ጽፈት ቤት ምንጮች ዛሬ ለአሜሪካ ድምፅ እንዳረጋገጡት ግን አቶ ንጉሱ ቢሾሙም ቢለኔና ባልደረቦቻቸውም በተለመደ ስራቸው ይቀጥላሉ። የጠቅላይ ሚኒስትር ጽፈት ቤት የፕሬስ ሴክሬታሪ እንደ አዲስ እየተደራጀ ያለ ክፍል መሆኑን ያስታወሱት ምንጮቹ ቢለኔ የፕሬስ ኃላፊ ሆነው ያገለገሉት በዚህ ሂደት ወቅት እንደሆነ አመልክተዋል። የአገሪቱ የውሳኔ ሰጪ አካል የሆነን ሰው በፕሬስ ኃላፊነት የመሾሙ ሀሳብም በዚሁ በማደራጀቱ ሂደት የመጣና ቢለኔ ራሳቸውም የደገፉት መሆኑን ምንጮቹ ጠቁመዋል። እናም አቶ ንጉሱ የጠቅላይ ሚኒስትር ጽፈት ቤት የፕሬስ ኃላፊ ሆነው ይሰራሉ፣ ክፍሉንም ይመራሉ። ቢለኔ ስዩምም እስካሁን ሲሰሩ የቆዩትን ስራ ይቀጥላሉ ብለዋል ምንጮቹ። የሥራ ማዕረጋቸው መጠሪያቸው ምን እንደሚሆን ግን አላመለከቱም። ቢለኔ ዛሬ በሀገር ውስጥ የመገናኛ ብዙሃን የተጠቀሱት የውጭ ቋንቋዎችና የዲጂታል ክፍል ኃላፊ በሚል ነው። አዲሱ ተሿሚ አቶ ንጉሱ ጥላሁን ረዘም ላለ ጊዜ የአማራ ክልል የመንግሥት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሆነው ሰርተዋል። በአሁኑ ሰዓት ደግሞ በምክትል ርዕሰ መስተዳድር ማዕረግ የባህልና ቱሪዝም ቢሮ ኃላፊ ሆነው እያገለገሉ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።